ሳይንስና ቴክኖሎጂ በጦርነት በድህነት ወይም በተፈጥሮ አደጋዎች በግዳጅ የተፈናቀሉና የተሻለ ሕይወት ፈልገው ወደ አውሮፓ ለመሻገር በሜዲትራኒያን ባህር አደገኛውን የጀልባ ጉዞ የሚያደርጉ ስደተኞች አሁን የአዲሱ የሰው ሰራሽ አስተውሎት ቴክኖሎጂ ኢላማ ሆነዋል። ምክንያቱም የአውሮፓ ሕብረት ስደትን ለመቆጣጠር የተለያዩ የሰው ሰራሽ አስተውሎት መሳሪያዎችን እየተጠቀመ ነው። ከእነዚህም መካከል ድንበርን የሚቆጣጠሩና በሰው ሰራሽ አስተውሎት የሚንቀሳቀሱ ሰው አልባ አውሮፕላኖች ወይም ድሮኖች ይገኙበታል። በሰው ሰራሽ አስተውሎት የታገዙት እነዚህ አውሮፕላኖች በቀጥታ መልእክትን የሚያስተላልፉ ፣ ሰዎችንና መኪናዎችን የሚለዩና የሚከታተሉ ዘመናዊ ካሜራዎች የተገጠሙላቸው ናቸው። በዚህ ሁኔታ እነዚህ ሰው አልባ አውሮፕላኖች ወደ አውሮፓ ድንበር የሚመጣን ማንኛውንም ሰው ለአካባቢው ባለስልጣናት ያሳውቃሉ። ጀርመናዊ የሰው አልባ አውሮፕላን ተመራማሪው ክርስቲያን ካይዘር አሰራሩን እንዲህ ያብራራሉ። ሰው አልባ አውሮፕላኑ እንዲነሳ ትዕዛዝ ይቀበልና በጊዜ ሰሌዳ የታቀደለትን መንገድ ይጓዛል። ከዚያም አንድ ነገር ሊያገኝ ይችላል። ለምሳሌ ሶፍትዌሩ በ15 ኪሎ ሜትር ርቀት በአካባቢው ሰው ካገኘ ሰው አልባ አውሮፕላኑ አቁም የሚል ትዕዛዝ ይሰጣል። ለቁጥጥር ማዕከሉም በቀጥታ በምስል ያሳውቃል። ምንም እንኳ የቴክኖሎጂ ለሀገራት የድንበር ቁጥጥር ጠቃሚ መሆኑ ቢነገርም፣ በሌላ በኩል ግን ስደተኞችን ይገፋል ሲሉ የመብት ተሟጋቾች ይተቹታል። የአምነስቲ ኢንተርናሽናሏ ዳምኒያ ሳቲያ የቴክኖሎጂ ተገን ጠያቂዎችን ይገፋል ከሚሉት መካከል ናቸው። እነዚህ መሳሪያዎች ስደትን ባልተመጣጠነ ሁኔታ አስቀድሞ ወደ ኋላ ለመግፋትና በጉዞ ላይ ያሉ ሰዎች ወደ አዳዲስ ግዛቶች መድረስ እንዳይችሉ መብታቸውን ለመከልከል ያገለግላሉ። የስደትና የሰብአዊ መብት ጠበቃዋ ፔትራ ሞልናርም ከግለሰቦች መረጃ ደህንነት አንጻር ሌላ ስጋት ያነሳሉ። እንደፊት ለይቶ ማሳወቂያ ስካን ያሉና የተለያዩ የባዮሜትሪክ መረጃዎች፣ በድንበር ላይ የሚሰበሰብ ማንኛውም አይነት መረጃ በጣም ጥንቃቄ ይፈልጋል እና ደግሞ መረጃው ወዴት እንደሚሄድ ወይም ለምን አይነት ዓላማዎች እንደሚውል አናውቅም። ይህ አይነቱ ነገር በስደት ውስጥ ብዙ ጊዜ ይከሰታል። ለምሳሌ ለአንድ ዓላማ መረጃ ይሰበሰብና በድንገት ለህግ አስከባሪ አካላት ወይም ለሌላ አካላት እንደተጋራ ትገነዘባለህ። ሌላው የተገን ጥያቄዎችን እውነታ የሚመረምረው በሰው ሰራሽ አስተውሎት የታገዘው ሶፍትዌር የአውሮፓ ህብረት የገንዘብ ድጋፍ ከሚያደርግባቸው ቴክኖሎጂዎች አንዱ ነው። የቴክኖሎጂ አንድ ተገን ጥያቄ ተናገረው እውነት ስለመሆኑ የፊት ገጽን በማጥናት መረጃ ይሰጣል። ከአውሮፓ በከፍተኛ ደረጃ ስደተኞችን የምትቀበለው የጀርመን ባለስልጣናት በተወሰነ መጠንም ቢሆን ያለመታወቂያ ወደ ሀገሪቱ የሚመጡትን ተገን ጥያቄዎች አመጣጥ ለመፈተሽ ይህንን ቴክኖሎጂ በመጠቀም ላይ ናቸው። ቴክኖሎጂው ያንድን ሰው ያነጋገር ዘዬ በመተንተን ከአንዳንድ አካባቢዎች ጋር ያዛምዳል። ይህም አንድ ሰው ከየት እንደመጣ የሰጠው ዝርዝር መረጃ ትክክል ስለመሆኑ ለማረጋገጥና ጥገኝነት ለመጠየቅ የተነሳበት ምክንያት አሳማኝ መሆኑን ለማረጋገጥ ያለመ ነው። በስዊዘርላንድ የሶፍትዌር ባለሙያ የሆኑት አቶ ዳዊት አለሙ እንደሚሉት የሰው ሰራሽ አስተውሎት ቴክኖሎጂ በስልጠና ከተሰጠው መረጃ ውጭ ልክ እንደ ሰዎች ስሜትና ርኅራሄ ስለሌለው እንዲሁም ግራቀኝ በማየት በአመክኒው ነገሮችን ስለማያገናዝብ የሚሰጠው ውሳኔ ትክክል ላይሆን ይችላል። ሰው ሊያያቸው አርቲፊሻል ኢንቴሊጀንስ ግን ላያያቸው የሚችሉ ኒዋንሶች አሉ። ለምሳሌ እንደውም ሰው ቪዲዮ ፊት ለፊቱን አይተን ይሄ ሰው እውነቱን ይሁን ውሸቱን እየተናገረ እንደሆነ ለመመለስ መሞክር እንባል አርቲፊሻል ኢንቴሊጀንስ ማሽኖቹ የሚያዩት የሚያውን ፊት ለፊቱ የሚያውን ነገር ብቻ ነው፣ እንደ ዳታ የሚጠቀምበት ይሄ ሰውዬ በምን መልኩ ነው እዚህ ቦታ የደረሰው የሚለውን ኒዋንስ አያይም። ይሄ ሰው በባህር ላይ አንድ ወር ሙሉ ሲጓዝ ቆይቶ በግሩ ሁለት መቶ ሶስት መቶ አራት መቶ ኪሎ ሜትሮችን አቋርጦ እርቦት ተጠምጦ ተደክሞ የማያውቀው ሀገር በማያውቀው ቋንቋ በማያውቀው ማሽን ፊት ለፊት ቆሞ የምናየውን የፊት ገጽታ እውነተኛ ይሁን ውሸተኛ ብሎ መወሰን መሞከር በጣም ከባድ ነው። አንድ ማሽን እነኚህን ኮንቴክስቶች ከኋላ ያለውን ታሪክ ሳያገናዘብ ፊት ለፊቱ ያየውን ብቻ አይቶ ይሄ ሰው እየዋሸ ነው ሊል ይችላል። ይሄ ሰው ምናልባት አሁን የሚዋሽ የሚመስለው ደክሞት ሊሆን ይችላል። ተቸግሮ ሊሆን ይችላል። የተጓዘበት መንገድ አስፈሪ ስለነበረ ሊሆን ይችላል። በማያውቀው ሀገር በማያውቀው ቋንቋ በማያውቀው ካልቸር ውስጥ መሆኑን ራሱ ያንን ታሪኩን ሊያገናዝብ ይችላል አንድ ሰው። ማሽኖች ግን እነኚህን ነገሮች እንዲያገናዝቡ እያሰለጠናቸው አይመስለኝም። የሰዎች የፊት ገጽታ ላይ የሚታይ ስሜትና እንቅስቃሴ ከየመጡበት ሀገር ባህል፣ ልማድና ወግ እንዲሁም ከሚከተሉት ሃይማኖት አንጻር የተለያየ ትርጉም ሊኖረው ይችላል። ባለሙያው እንደሚሉት ይህ ጉዳይ ግን ማሽኑ ከሚረዳው በላይ ነው። ከዚህ አኳያ ቴክኖሎጂውን ለቀላል ክንውኖች እንጂ ለእንዲህ አይነት ወሳኝ ነገሮች መጠቀም ጉዳት አለው ባይ ናቸው። አሁን ያነሳሻቸው ነጥቦች እንደ ፎቶግራፍ ማጽዳት ወይም የጽሁፍን ስፒሊንግ ቼክ እንደማድረግ ወይም ደግሞ ቋንቋ እንደመተርጎም ሳይሆን የአንድን ሰው የህይወት አቅጣጫ የሚወስኑ ነገሮች ናቸው እና እነዛ ነገሮች ላይ እርግጠኛ ያልሆንንበትን ቴክኖሎጂ ወይም ደግሞ በስሏል፣ ጥሩ ቦታ ደርሷል ያላልነውን ቴክኖሎጂ መጠቀም እንደኔ እንደኔ አንድ ሪስፖንሲብልም ነው፣ አስፈሪም ነው ብዬ ነው የማስበው። ከዛ በተጨማሪ ደግሞ አርቲፊሻል ኢንቴሊጀንስ ብዙውን ጊዜ የሚያወጣው ፋይዳ የሚያወጣው ጥቅም ከሰለጠነበት ጋር የተያያዘ ነው እና እነኛ አርቲፊሻል ኢንቴሊጀንስ ኢንጂኖቹ የሰለጠኑት የአውሮፓውያን የአሜሪካውያን ወይም የምዕራቡ ዓለም ሰዎች ጋር ከሆነ የሰለጠነው ወይም በነኛ ሰዎች የፊት ገጽታ ከሆነ የሰለጠነው ያንን ወደ አሳይለም ጥያቄ ከአፍሪካ የመጣ ተሳዶ የመጣ ማህበረሰብ ላይ አፕላይ ሊደረግ ይችላል ብዬም አላስብም። እና ያም ትልቅ ሪስክ አለው ስለሆነ በዚህ ሁኔታ የሚወሰነው ውሳኔ ስደተኞችን ላልተገባ ችግር ሊዳረግ የሚችል በመሆኑ ቴክኖሎጂው እስኪዳብር ድረስ ጊዜ ሊሰጠው ይገባል ባይ ናቸው። ሌላው ስደትን በተመለከተ በአውሮፓ ጥቅም ላይ የሚውለው የሰው ሰራሽ አስተውሎት መሳሪያ ምን ያህል ሰዎች በጦርነት ወይም በተፈጥሮ አደጋዎች ቤታቸውን ጥለው ለመሰደድ ይገደዳሉ በሚል ትንበያ የሚያስቀምጠው በዴንማርክ የስደተኞች ካውንስል የተዘጋጀው ፎርሳይት የተባለው ዘዴ ነው። የዴንማርክ የስደተኞች ምክር ቤት ዓለም አቀፋዊ ትንበያ ኃላፊ አሌክሳንደር ኪጀርም እንደገለጹት ለትንበያው ግብዓት በተለያዩ መንገዶች መረጃ ይሰበሰባል። ጥቅም ላይ የሚውሉትን ይፋዊ የውሂብ ምንጮች ከታማኝ የመረጃ ምንጮች በተለይም የተባበሩት መንግስታትና የዓለም ባንክን ከመሳሰሉ ድርጅቶች ይጠቀማል። የተወሰኑ ታሪካዊ መረጃዎችንም ይጠቀማል። የ25 ዓመታት ታሪካዊ መረጃዎችን ከ140 በላይ ከሆኑ ጠቋሚዎች ላይ ይወስዳል። ይህ የሰው ሰራሽ አስተውሎት ቴክኖሎጂ ካለፉት ግጭቶች ታሪካዊ መረጃን በመጠቀም የሰለጠነ ነው። አሁን በመካሄድ ላይ ያሉ ግጭቶችን ተመልክቶ በሚቀጥሉት ከአንድ እስከ ሶስት አመታት ውስጥ ምን ያህል ሰዎች በግዳጅ ሊፈናቀሉ እንደሚችሉም ይተነብያል። በአሁኑ ጊዜ መሳሪያው በ26 ሀገሮች ውስጥ ሁኔታዎችን ይከታተላል። ይዘዴብ ከጎርጎሪያኑ 2019 ዓ.ም ጀምሮ ጥቅም ላይ የዋለ ሲሆን በዴንማርክ የስደተኞች ምክር ቤት የትንበያ ባለሙያው እንደሚሉት ውስንነቶች አሉበት። ከእነዚህ መሳሪያዎች ውስንነቶች አንዱ እንደ ጋዛ ያሉ ሁኔታዎችን የመተንበይ ችሎታ ነው። በጥቅምት ሰባት ቀን የተከሰተውን ነገር ተከትሎ የመጣውን ጦርነት መተንበይ ለእነዚህ መሳሪያዎች በጣም አስቸጋሪ ነገር ነው። በሁኔታው ላይ ያሉ ዋና ዋና ለውጦችና መፈናቀል እንዴት ሊፈጠር እንደሚችል ለመረዳት በጣም ጥሩ ስለሚሆን ግን መጠቀም የተሻለ ወይም ጠቃሚ ሊሆን ይችላል። በአጠቃላይ የሰው ሰራሽ አስተውሎት በርካታ ውስንነቶች ያሉት ቴክኖሎጂ ሲሆን ከእነዚህም ውስጥ የገሃዱን ዓለም አድሎ የሚደግምበትና የሚያባዛበት መንገድ አንዱ ነው። ለዚህም ማሽን ለርኒንግ የሚባለው የስልጠና ሂደት ክፍተት ያለው መሆኑ በዋናነት ይነሳል። የሶፍትዌር ባለሙያው ችግሩን በምሳሌ ያብራራሉ። እነ አርቲፊሻል ኢንቴሊጀንስ ወይም ማሽን ለርኒንጎቹ የሚሰለጥኑበት ዳታ መምጣት ያለበት ተጠቃሚው ከሚኖሩበት ነው መምጣት ያለበት አንፎርችኔትሊ፣ ምንድን እየሆነ ያለው አሁን ምዕራቡ ዓለም በኮምፒውተር ተጠቃሚነት፣ በሴልፎን ተጠቃሚነት በጣም ገፍቷል። በኢንተርኔት ተጠቃሚነት ያለው ዴታ በዩቲዩብ በሌሎች መተግበሪያዎች ላይ የሚሰበሰበው ዴታ ከዚሁ ከምዕራቡ ዓለም ከሚኖረው ሕዝብ ጋር ነው የመጣ ነው። የነኝህ የኢሚግሬሽን እና የአሳይለም ኬስ ተጠቃሚው ግን የሚመጣው የኮምፒውተር ተጠቃሚነት ያልተስፋፋበት ሀገር ነው የሚመጣው። ምክንያቱም ከድህነት ከፖለቲካል ተጨቋኝነት በሮ የመጣ ሕዝብ ስለሆነ እነኛ ተጠቃሚዎቹ ከሚመጡበት ቦታ በቂ ዴታ የለም። እነኝህን ማሽን ለርኒንግ ኢንጂኖችን ለማሰልጠን። ስለዚህ አሁን ማሽን ለርኒንግ ኢንጂኖችን እያሰለጠን ያለነው ተጠቃሚው ከሌለበት ቦታ፣ ጉዳይ ከማይመለከተው ህዝብ ላይ ነው የምናሰለጥነው። ተጠቃሚ የሚመጣው ግን የኮምፒውተር ሴልፎን፣ የስማርትፎን ተጠቃሚነት ዝቅ ካለበት ህዝብ ነው። ከዚህ አንጻር ስደተኞችን በሚመለከት በአውሮፓ ጥቅም ላይ የሚውሉ በሰው ሰራሽ አስተውሎት ላይ የተመሰረቱ ቴክኖሎጂዎችም በመብት ተሟጋቾች ዘንድ እየተተቹ ነው። መንግስታትና የአውሮፓ ህብረትም የስደተኞችን የግል መረጃ እንዲጠብቁና በቴክኖሎጂው አማካኝነት በመደብ በጾታና በዘር የሚፈጽሙ አድላዊነቶችን እንዲያስቀሩም የመብት ተሟጋቾች በማሳሰብ ላይ ናቸው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። Velkommen kan sí.